ሰላም! ለናንተ ይሁን። ጋቢና ቪኦኤ ተጀመረ፣ ከአሜሪካ ድምፅ በዛሬ ምሽት ስርጭታችን። ከሚደመጡት መካከል እርስ በርስ የምንረዳዳበት በማህበራዊ በፖለቲካዊ ሆን በሥነ ምግባር የታነጸ ወጣት መኖሩን ለማሳየት ያህል ተብሎ የተቋቋመ ነው። በማህበራዊ መገናኛዎች የተሰባሰቡ ወጣቶች ሐዋሳ ላይ በጎ ተግባራትን እየሰሩ ነው። የሐዋሳ ትዝታዎች የተሰኘው ስብስብ መስራች ከሆኑት አንዱ የሆነውን ፍጹም በላይ የሚሰማ ነው። ሙሉ ዘገባው ቆየት ብሎ ይሰማል። ምናልባት ከተወሰነ አመታት በኋላ ደግሞ ዝሆን፣ አንበሳ፣ ቀጭኔ የመሳሰሉ ትላልቅ ዱር እንስሳት ላናይ እንችላለን። ኢትዮጵያ ውስጥ ታሪክ ሆነው ሊቆዩ ይችላሉ ማለት ነው። አቶ ስሜን ሀድማሱ ናቸው። ከአጋራቸው ጋር በመሆን ተተኪ ትውልድ ስለ አካባቢ ጥበቃና ተፈጥሮ ሀብቶች የሚማርበት አውታር ከፍተዋል። አውታሩ አረንጓዴ ሀሳቦች ይሰኛል። የምሽት እንግዳችን ናቸው። ሌሎች ዘገባዎችም ተካትተዋል። ኤልያስ አስማራ መሰናዶ አቀናባሪ ነው። ሀብታሙ ስይም ደግሞ የምሽቱን ስርጭት እመራለሁ። ከሁሉም በፊት አጫጭር የዓለም ዜናዎች ይሰማሉ። ስመኝ ሸቆየ አመሰግናለሁ ሀብታሙ። በጋምቤላ ክልል ከ19 ሺህ ሰዎች በላይ በጎርፍ መጥለቅለቅ አደጋ መፈናቀላቸውን የክልሉ አደጋ ስጋት ስራ አመራር ኮሚሽን አስታወቀ። አደጋው የተከሰተበት የላሬ ወረዳ አስተዳዳሪም ተፈናቃዮች በትምህርት ቤቶችና ዘመዶቻቸው ቤት ሰፍረው የሚገኙ ሲሆን ለወረርሽኝ ሊጋለጡ ስለሚችሉ በአፋጣኝ የሰብአዊ እርዳታ እንዲደረግ ሲሉ አሳስበዋል። የክልሉ አደጋ መከላከል ቅድመ ማስጠንቀቂያ ኃላፊ አቶ ሰይፉ ወልዴ በበኩላቸው የጎርፍ አደጋው በአስር ወረዳዎች መከሰቱን ጠቅሰው በጎርፍ አደጋው የተፈናቀሉ ዜጎችን ለመደገፍ ጥረት እየተደረገ ነው ብለዋል። ዘገባውን ያደረሰን ናኮር መልካ ነው። በትግራይ ክልል የተካሄደው ምርጫ መጠናቀቁን ተከትሎ በዛሬው እለት በተለያዩ የክልሉ ከተማዎች የድጋፍ ሰልፍ ተካሂዷል። በመዕለ ከተማ በነበረው ሰልፍ ተገኝተው ንግግር ያሰሙት የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን በክልሉ ምርጫ ተሳትፈው የምክር ቤት ወንበር ያላገኙ ፓርቲዎች በፖለቲካ እንቅስቃሴው በቀጣይ ተሳታፊ እንዲሆኑ ይሰራል ብለዋል። ሰልፉ የኮሮና ቫይረስ ወረርሽኝ በክልሉ አስጊ ደረጃ ላይ በደረሰበት ወቅት መካሄዱ ትክክል አይደለም የሚሉ ተቃውሞዎች መድረሳቸውንም የመቀሌው ዘጋቢያችን ሙልጌታ ጽብሀ ያደረሰን መረጃ ያመለክታል። ኬንያ ውስጥ በመወሰኛው ምክር ቤት በበጀት ድልድል ጉዳይ የተፈጠረው ጭቅጭቅ እልባት ባለማግኘቱ የሀገሪቱ አርባ ሶስት አውራጃዎች የተወሰኑ አገልግሎቶችን ማቋረጣችን ነው፣ ሆስፒታሎቻችንም አዲስ ታካሚ አይቀበሉም ሲሉ አስተዳደሮቹ አስታወቁ። በመወሰኛው ምክር ቤት ያሉት ተወካዮቻቸው በወጣው አዲስ የገንዘብ ድልድል ላነሱት ጥያቄ መፍትሄ የሚሆን መልስ እስካሁን አላገኙም። በአዲሱ አሰራር እቅድ መሰረት በጀት የሚደለደለው እንደየአውራጃው የህዝብ ብዛት መጠን ሲሆን ያን የሚቃወሙት ወገኖች ከድሃ ህብረተሰብ ክፍልና ብዙ ህዝብ ከሌላቸው አውራጃዎች እየቀነሳችሁ በኢኮኖሚ ጠንካራ ለሆኑት ልትሰጡ ነው ብለው ተቃውሞ አንስተዋል። በዓለም ዙሪያ ወዳሉ የኮቪድ-19 ወሬዎች ስንሻገር ደግሞ ህንድ የኮሮና ቫይረስ ተያዦቿ ቁጥር ከአምስት ሚሊየን ማለፉን ገለጸች። ባለፈው የ24 ሰዓት ጊዜ ብቻ 9ሺ 123 አዲስ የቫይረሱ ተጋላጮች መገኘታቸውንና 1290 ሰዎች መሞታቸውን የህንድ ጤና ሚኒስትር አስታውቋል። ህንድን በቫይረስ ተያያዦች ብዛት የምትበልጣት ዩናይትድ ስቴትስ ብቻ ስትሆን በአሁኑ ጊዜ ቁጥሩ 6 ሚሊዮን 6293 ገብቷል። 195947 ሰዎች ደግሞ በዩናይትድ ስቴትስ በኮቪድ-19 ሳቢያ ህይወታቸው አልፏል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የኮሮና ቫይረስ መከላከያ ክትባት በሳምንታት ጊዜ ውስጥ ይደርሳል ሲሉ ተናገሩ። ፕሬዚዳንት ትራምፕ ይህን ያሉት ትላንት ማክሰኞ በፔንሲልቬኒያ ፊላዶልፊያ ከተማ ውስጥ በኤቢሲ ቴሌቪዥን በተስተናገደ የህዝባዊ ውይይት መድረክ ላይ ሲሆን፣ የጤና ጉዳይ አዋቂዎች ረዘም ያለ ጊዜ ይወስዳል ካሉት ጋር የሚጣረስ ነው። ካሁን ቀደምም ደጋግሞ ከህዳሩ ምርጫ በፊት ክትባቱ እንደሚገኝ ሲናገሩ የሚደመጡት ትራምፕ ትላንት ገፋ ቢል ሶስት ወይም አራት ሳምንት ቢወስድ ነው ሲሉ ተሰምተዋል። ትራምፕ ህዝቡ ታዋሲውን የመቋቋም የሰውነት አቅም ስለሚያዳብር የኋላ ኋላ መወገዱ አይቀርም ሲሉ ውይይቱን ያስተናግድ ለነበረው ለኤቢሲ ቴሌቪዥኑ ጋዜጠኛ ነግረውታል። አስከትለውም ክትባቱ ሲደርስ ደግሞ ቫይረሱ ፈጥኖ ይወገዳል ያሉት ትራምፕ አስተዳደራቸው ለወረርሽኙ እየሰጠ ያለው ምላሽ ትክክለኛ መሆኑን በመግለጽ ወቀሳዎችን ተከላክለዋል። ጥቂት ሰዓታት ቀደም ብሎ ፒው የተባለው ከፓርቲ ወገንተኛነት የጸዳ የምርምር ማዕከል ባወጣው የሕዝብ አስተያየት ግምገማ ደግሞ በ አስራ ሶስት ሀገሮች ከተጠየቁ ሰዎች ውስጥ የዩናይትድ ስቴትስ አያያዝ ትክክል ነው ያሉት አስራ አምስት ከመቶ ብቻ ሲሆኑ ሰማኒያ አምስት ከመቶ ደካማ አያያዝ ነው ብለውታል። የግምገማው ተሳታፊዎች እንዲያውም ፕሬዚዳንት ትራምፕን በሙስና ወንጅለው ዩናይትድ ስቴትስ ከአባልነት እንድትወጣ ላደረጉት ለዓለም የጤና ድርጅት እንዲሁም ቫይረሱ ሲጀመር ለተቀሰቀሰባት ቻይና የተሻለ ነጥብ እንደሰጡ የፒው ግምገማ ያመለክታል። ይህ በእንዲህ እንዳለ በአለም አቀፍ የኮቪድ አስራ ዘጠኝ ወረርሽኝ ምክንያት በዚህ የአውሮፓ አመት የመጀመሪያ አጋማሽ አለም አቀፍ ጉዞ ከምንጊዜውን በላይ በከፋ መጠን በስልሳ አምስት ከመቶ ማሽቆልቆሉን የተባበሩት መንግስታት ድርጅት የአለም የቱሪዝም ባሮሜትር የተባለ ድርጅት ያወጣው አዲስ ሪፖርት አስታውቋል። አድማጮች ለሰዓቱ ያዝኩላችሁ ዜና ይህን ይመስላል። አዘጋጅቻ ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ። ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። አብራችሁን ስሉናችሁም እናመሰግናለን። ወደ ቀዳሚ ጉዳይ እንሻገር። ማህበራዊ መገናኛ ለደግነት የሚያውሉ ወጣቶች እየተበራከቱ ስለመሆናቸው ሌላኛ ማሳያዎች የሐዋሳ ትዝታዎች ቡድን አባላት ናቸው። በማህበራዊ መገናኛዎች ላይ በመወያየት ገንዘብ በማሰባሰብ ከተማዋን ለመደገፍ እየጣሩ ይገኛሉ። ዮናታን ዘብዴውስ ከተወሰኑት አባላት ጋር ቆይታ አድርጓል። ፍጹምና ጓደኞቹ በማህበራዊ ሚዲያ ወይም በፌስቡክ የተመሰረተ የበጎ አድራጎት ማህበር አላቸው። 11 ሺ አባላት የያዘው ይኸው የሐዋሳ ትዝታዎች በሚል በፌስቡክ ላይ የተመሰረተው የበጎ አድራጎት ማህበር ማህበራዊ ሚዲያ ለበጎነት በሚል በፌስቡክ በሚያደርጉት ገቢ ማሰባሰቢያ መርሃ ግብር ገንዘብ በማሰባሰብ በሺዎች የሚቆጠሩ የፊትና የአፍንጫ መሸፈኛ ጭንብል ገዝተው ለአዋሳ ከተማ አስተዳደር አበርክተዋል። ዋና ዓላማው ፌስቡክን ለጥላቻ ግጭት ለመቀስቀስና ለማነሳሳት ሳይሆን ለመልካም ነገር መጠቀም እንደሚቻል በሕብረተሰቡ ዘንድ ማስረጥ ሲሆን ማህበሩ በሌሎች በጎ አድራጎት ስራዎችም ተሳታፊ መሆኑን የማህበሩ ሰብሳቢ ፍጹም በላይ ለቪኦኤ ጋቢና ተናግሯል። እርስ በርስ የምንረጋዳበት በማህበራዊም፣ በፖለቲካዊ በስነ ምግባርም የታነጸ ወጣት መኖሩንም ለማሳየት ያህል ተብሎ የተቋቋመ ነው። እስካሁን ድረስ በሐዋሳ ትዝታ የቀረቡ ያሉ መረጃዎች የከተማዋን ገጽታም መልካም ገጽታም ከማንጸባረቅ ከማሳየት አልፎ በማህበራዊ በኩል ደግሞ ያሉ ትልቅ ውለታ የዋሉ ግለሰቦች ተቋማትን ጭምር በማንሳት እነሱን በትውስታነት በማንሳት ሰዎች ሀሳባቸውን እንዲገልጹ እና አዲስ የሚመጣው ትውልድ ደግሞ መልካም ነገር ማድረግ ምን ያህል በጎ ነገር እንዳለው እንዲረዳ ይጠቅመዋል። ማለት የማህበሩ አባላት የሰላም የአብሩነትና የአንድነት አምባሳደሮች እኛ ወጣቶች ነን ብለው ያምናሉም ብሎ አልፍጹም ከ11ሺ በላይ አባላት አሉት። እነዚህ 11ሺ አባላት የፍቅር የሰላምና ና የአንድነት አርበኞች በሚል ነው ስሎጋን ይዘን የምንንቀሳቀሰው። ና መጀመሪያ ሲጀመር ማንኛውንም ፖስት ነበረ እኛንም የሚስል የነበረ ፎቶዎች የቆዩ ተቋማትን ፎቶ ነበረ የምንለጥፈው። ከዛ በኋላም ደግሞ ጓደኞችን ከተቀላቀሉ በኋላ እነሱም ደግሞ ይህ የራሳቸውን በራሳቸው ተስፎ የራሳቸውን የሆነ መረጃዎችን ሼር እያደረጉ አባላቶች እየበዙ መጡ። ይህ የሀዋሳ ትዝታ የፌስቡክ ቡድን ከተማውን ብቻ አይደለም እያስተዋወቀ ያለው እነዚህ መልካም ስራ ሰርተው ዛሬ ላይ እንደምንታዘበው ብዙ ቦታ ላይ እንደምንታዘበው ጥሩ ስራ ቢሆነ ታዋቂና በቃ መልካም ሰው ሆነው ዛሬ ላይ ግን ጧሪ ደጋፊ ያጡ ሰዎች አሉ። እነሱን ሰዎች በማንሳት እነሱን ሄዶ መጠየቅና መደገፍ ዓላማውን በዛው አካቶ እየሰራ ነው የሚገኘው። እስካሁን ድረስ አንድ ሶስት የሚሆኑ ግለሰቦችን በግለሰብ ደረጃ ሄደን ደግፈናል። መደገፍ ብቻ አይደለም ያን ስናቀር ደግሞ የወቅቱን የኮሮና ወረርሽኝ ወቅት ስለሆነ በዚህ ወቅት ላይ እነዚህ በተለይ ደግሞ ዝቅተኛ ገቢ ያላቸው ማህበረሰብ ክፍሎች ናቸው እና ኖር ተጠቂነታቸው የሚጨምረው ሌሎችም እንዳለ ሆነው የቤዝድ ውስጥ አስቤዛ ድጋፍ እናደርጋለን። ያም ደግሞ ዝብረት ትንሽ ነገር አለ ምናደርገው። ምክንያቱም ሰዎቹ ትልቅ ስራ ነው ያሉት፣ ግን በአቅማችን ልክ አስቤዛዎችን ገዝቶ በመስጠት ራሳቸው ከኮሮና ቫይረስ እንዲከላከሉ ሳኒታይዘር አልኮል በርከት አድርገን መስጠት በዛ ላይ ማክስም እንደዚሁ በርከት አድርጎ በመስጠት የመጀመሪያ ጉብኝታችን እናደርጋለን። ሁለተኛ ጉብኝት ደግሞ የምናደርገው እንደዛ ነገሮች እንዴት እየተገበሩት ነው። ምክንያቱም ብዙ ጊዜ አብሯቸው ያሉ ሰዎች ናቸው ቁሳቁስ የሚጠቀሙት እና እንዲጠቀሙ የሚያደርጉት በምን አይነት መጠን እየተጠቀሙ እየባከነ ነው አደለም የሚለውንም ሄደን ፎሎ እናደርጋለን። የአዋሳ ሐይቅንም የመታደግ ዓላማ አንግብናል ብሎናል። የከተማዋን መልካም ገጽታ ማሳየት ብቻ ሳይሆን መልካም ገጽታዋን ማስጠበቅ ጭምር። አዋሳ ሐይቅ ላይ አሁን እንደምናየው ብክለት፣ በተለያዩ ሐይቆች ላይ የተከሰተው አስፈሪ የሆነ ሁኔታ አዋሳ ላይ እንዲከሰት አንፈልግም። ስለዚህ አዋሳ ሐይቅ ዳርቻ ላይ ፕላስቲክ ጠርሙሶች፣ አሁን ክረምቱን ተከትሎ ውሃ እየገባ ነው ያለው እና እነዚያን ፕላስቲክ ንትሮች ሰብስቦ የማውጣት ዘመቻ የምናከናውነው ተግባር ይሆናል። የፍቅር ከተማ በመባል የሚታወቀውን የአዋሳ ከተማ ገጽታ በፌስቡክ ለመገንባት እንደሚሰራም ገልጿል። አዋሳ እትታወቅበት ዋናው ነገሯ ፍቅር ነው። የፍቅር ሀገር ነው። የፍቅር ሀይቅ ሀይቋ ራሱ ስሟ የፍቅር ሀይቅ ተብሎ የሚገለጸውና ያ ሰዎች ከተለያየ ቦታ ላይ አዋሳ ላይ መጥቶ መዝናናትን እንደ ትልቅ ነገር ነበር የሚታየ። የማንም ሰው ወደ አዋሳ መቶ መጎብኘት የማይፈልግ ሰው የለም። ነገር ግን ከሆነ ጊዜ በኋላ ይህ ገጽታ ትንሽ እየተበላሸ የመጣበት ሁኔታ ላይ ነው። የሐዋሳ ትዝታ የተከሰተው ያም በፊት የነበረውን ፍቅር ማስቀጠል ነው። ምን ብሎ የሚኖሩባት ከተማ ተረራርቶ መተጋገዝ ሐዋሳ ውስጥ ሄድ፣ አሁንም ያ ፍቅር አሁንም ያ ነገር አለ። ሰው ተቀራርቶ መረዳዳት ባህል ነው ሐዋሳ ውስጥ ና ያንን ነገር መመለስ ስለነበረ አላማ በዛ ላይ ከፍተኛ ሁኔታ ስንሰራ ነበረ። አሁን በጣም ደስ የሚል ነው። አዋሳ ወደ ነበረበችበት ቦታ ተመልሳለች። ሰው ፍቅር ነው መተጋገዙ ሆነ ያለ የማህበሩ አባላት በዚህ ተግባር ውስጥ በመሳተፋቸው ደስተኛ መሆናቸውን እንዲሁም መልካም ነገር በማድረጋቸው ግዴታቸውን እንደተወጡ አይነት ስሜት እንደሚሰማቸውም ተናግሯል። ለአሜሪካ ድምጽ ራዲዮ፣ ዮናታን ዘብድዮስ አዋሳም። ዮናታንን ለቀደመው ዘገባ አመሰግናለሁ። አረንጓዴ ሐሳቦች የሥነ ምህዳር ባለሙያ በሆኑት አቶ ስሜን አድማሱና አቶ ሰለሞን ወርቁ የተመሠረተ የአካባቢ ጥበቃና ተፈጥሮን የሚመለከቱ መረጃዎችን የሚያቀብል አውታር ነው። ከዚህ በተጨማሪም ወጣቶች የኢትዮጵያን የተለያዩ ጥብቅ የተፈጥሮ ገጸ በረከቶች እንዲጎበኙ የጋራ ጉዞዎችን ያሰናዳል። ስለ አውታሩ የበለጠ ለማወቅ በስልክ ያገኘኋቸው አቶ ስሜን አድማሱ ባለፈው ዓመት ላይ አውታሩን ለማቋቋም ያበቋቸውን ምክንያቶች በማስረዳት ይጀምራሉ። ዋና ለመቋቋሙ ምክንያት እንግዲህ የተፈጥሮ ሀብታችን እያየ ነው፣ በጣም እየተመናመነ እየመጣ ያለ ትልቅ ሀብት ነው። ይህንን የተለያዩ የሀገሪቱ ክፍሎች ለስራ በምንንቀሳቀስበት ጊዜ እያስተዋል ነው የመጣ ነው ጉዳይ በመሆኑ መጠበቅ፣ መንከባከብ፣ ለሚመጣው ትውልድ ማስተላለፍ ደግሞ የግድ አሁን ያለው ትውልድ ሊሰራው የሚገባ ስራ ነው ብለን በማመናችን በተቻለ መጠን የግንዛቤ ማስጨበጥ ስራ ለመስራት በሚል ነው። ምክንያቱም መንግስት በተወሰነ መልኩ የሚያደርጋቸው የጥበቃ እና የተፈጥሮ ሀብት የሪስቶሬሽን ስራ ወይም ደግሞ እንደዚ አይነት ስራዎች አሉ በእርግጥ ግን እነዛ በመንግስት የሚሰሩት ስራዎች ፈጥሮ ሀብትን ለመጠበቅ ይረዳል ብለን ስላላሰብን በተወሰነ መልኩ የሌላው የሕብረተሰብ ክፍልም አስተዋጽኦ ያስፈልጋል በሚል ነው። እንግዲህ የአረንጓዴ ሀሳቦች ኢኒሽቲቭን መሰረት የቻል ነው። የማህበራዊ መገናኛ መንገዶችን በመጠቀም የተለያዩ ሀሳቦችን እንደሚያጋሩ፣ የተለያዩ ምክሮችን እንደሚሰጡ ነግረውናል። በምን በምን ጉዳዮች ነው የእናንተ መረጃዎች የሚያተኩሩት? ሌሎች አገልግሎቶችስ አሉ ወይ? እንግዲህ በአብዛኛው የምናጋራቸው መረጃዎች ይሄ የጥበቃ ቦታዎችን የሚመለከት ነው። እኛ ያው እዛ አካባቢ ሰራ ባለሙያዎች እንደ መሆናችን መጠን ብሔራዊ ፓርኮች፣ የዱር እንስሳት መጠለያዎች፣ ማህበረሰብ አጣዊ የጥበቃ ቦታዎች የምንላቸው የተለያዩ የጥበቃ ቦታዎች አሉ ኢትዮጵያ ውስጥ የተመሰረቱ በዛ አካባቢ እንግዲህ ዋነኛው ዋነኛው የተፈጥሮ ሀብት ስንል አብዛኛው የተፈጥሮ ሀብት ደግሞ ተከማችቶ የሚገኘው እነዚህ አሁን የጠቀስኳቸው ቦታዎች አካባቢ ላይ በመሆኑ እዚህ አካባቢ ላይ በምንንቀሳቀስበት ጊዜ ያየናቸው ችግሮችን መነሻ በማድረግ ለተለያዩ ተለያዩ ባለድርሻ አካላት ማህበረሰብ ክፍሎች ስለ ዱር እንስሳት ሀብታችን ምን ይመስላል? ከዚህ በፊት የነበረው የዱር እንስሳት ሀብታችን አሁን ያለው የዱር እንስሳት ሀብቶች ፓርኮቹ ጥበቃ ቦታዎች ሌሎቹም ያሉበት ሁኔታ ምን ይመስላል? ሐይቆቻችን በምን አይነት ደረጃ ላይ ነው የሚገኙት? የደን ሽፋኑ ምን ይመስላል? እንደዚህኛ የተመሳሰሉ ነገሮች ናቸው። በጥበቃ ቦታዎች ዙሪያ የሚኖረው ማህበረሰብ በራሱ አኗኗሩ ምን ይመስላል? የሚሉትን ነገሮች ነው። ለተለያዩ የባለድርሻ አካላትን ተጠቃሚዎች ስናሰራጭ የነበር ነው። እግዚአብሔር ብቻውን በቂ አይደለም በሚል አሁን የሰስተናብል ትራቭል ወይም የበዘላቂነት ያለው ወይም ሪስፖንሲብል ሀላፊነት የሚሰማው አይነት ጉዞዎችን ወደ ጥበቃ ቦታዎች ስናደርግ ነበረ። ባለፈው አመት ማለት ነው ከሁለት ሺህ አስራ ሁለት ኮሮና ከመምጣቱ በፊት የተወሰነ ጉዞዎችን አድርገናል። ወደ አንድ አራት የጥበቃ ቦታዎች ብሔራዊ ፓርኮች ላይ እሱን ስንሰራ ነበር። የኮሮና ቫይረስ መጥቶ ትንሽ ስራችንን አስተጓጎለው እንጂ ሌሎች የጉዞውን ፕሮግራም ወደ ሪሞት የሚባሉ ብሔራዊ ፓርኮች ወደዛ ድረስ ለመውሰድ ሌሎች የማማከር አገልግሎቶች በተለይ ይሄ የዲቨሎፕመንት ፕላኖች አሉ፣ የልማት እቅዶች አሉ ወደዚህ ወደ ወደ ጥበቃ ቦታዎች አካባቢ በጣም ያለሙ ቦታዎች የሚባሉት አካባቢዎች ላይ እዛ አካባቢ የሚሰሩ ልማት ስራዎች ተፈጥሮ ሀብቱን በማይጎዳ መልኩ የሰውን የአኗኗር ሁኔታን በማይቀይር መልኩ በተወሰነ መልኩ ዊን ዊን በሆነ የተመጋገበ አይነት ስራዎች እንዲሰሩ የማማከር አገልግሎትን እሱንም እንሰጣለን። ብዙ ባልተሰራበት መስክ እንደመንቀሳቀሳችሁ የአካባቢ ጥበቃን የሚመለከቱ አሳሳቢ እውነታዎችን ለመረዳት የቻላችሁም ይመስለኛል። በዚህ ሰዓት እያዳመጡን ያሉ በርካታ ወጣቶች በአካባቢ ጥበቃ ስራዎች ውስጥ መሳተፍ ይገባቸዋል የሚያስብሉ ሀገራዊ አደጋዎችና ምክንያቶች አሉ ወይ? እንግዲህ ይሄ በጣም በቀላሉ የሚታይ ማንኛውም ሰው ሂዶ ሊገነዘበው የሚችል ጉዳይ ነው ምናልባት አዋሽ ብሔራዊ ፓርክ ጎብኚዎች ኢትዮጵያውያን ሂደው እዛ ያሉ የቆዩ የጥበቃና ቁጥጥር ባለሙያዎችን እንዲጠይቋቸው፣ የዛሬ ሰላሳ አመት አርባ አመት አዋሽ ብሔራዊ ፓርክ ምን ይመስል ነበረ የሚለውን ነገር ቁጭ ብለው ከነዛ ሰዎች በመስማት አሁን ደግሞ ያለውን አዋሽ ብሔራዊ ፓርክ በማየት ማወዳደር ይቻላል። የዱር እንስሳት ሀብታችን እጅግ በጣም በከፍተኛ ሁኔታ ተመናምኖ ተመናምኗል። ኢትዮጵያ ውስጥ በጣም በቅርቡ ምናልባት የተለየ የጥበቃና ቁጥጥር ስልት ተከትለን ፕሮቴክት ማድረግ ካልቻለን ሊጠፉ የሚችሉ ትላልቅ አጥቢዎች አሉ። ልክ አሁን ራይኖ ኢትዮጵያ ውስጥ ከታየ ምናልባት ሰላሳ ዓመት ከዛ በላይ ነው ነው የሚባለው። ምናልባት ከተወሰነ ዓመታት በኋላ ደግሞ ዝሆን፣ አንበሳ፣ ቀጭኔ የመሳሰሉ ትላልቅ ዱር እንስሳት ላናይ እንችላለን። ኢትዮጵያ ውስጥ ታሪክ ሆነው ሊቆዩ ይችላሉ ማለት ነው። ከዛ በተጨማሪ እነዚህ ትላልቅ ብቻ ሳይሆኑ ሌሎች የዱር እንስሳትም ከፍተኛ የሆነ አደጋ ተደቅኖባቸዋል። ብሔራዊ ፓርኮች በልቅ ግጦሽ፣ በሰፈራ፣ በእርሻ በተለያየ አይነት የልማት እንቅስቃሴዎች በከፍተኛ ሁኔታ ጉዳት እየደረሰባቸው ያሉ ያሉ አሁን እንደዛ ሁኔታ ላይ ነው የሚገኙት እና ባሌም ተራሮች ብሔራዊ ፓርክ መውሰድ ይቻላል። የአብጃታ ሻላ ብሔራዊ ፓርክ መውሰድ ይቻላል። ሰሜን ብሔራዊ ፓርክ መውሰድ ይቻላል። ያሉት የዱር እንስሳት ቁጥር ብርቅዬ የሚባሉት የዱር እንስሳት ቁጥር በተለይ ሰሜን እና ባሌ የሚገኙት ቁጥራቸው ይህን አክል የምንኮራራበት አይነት ቁጥር አይደለም። እነዚህ አይነት አደጋዎች አሉ። ብሔራዊ ፓርኮቻችንን ልናደን የምንችለው ደግሞ በመንግስት ወይንም አንድ ተቋም በሚሰራው ስራ ብቻ ሳይሆን ከፍተኛ የሆነ የኢትዮጵያውያን በተለይ ደግሞ የወጣቱ ድጋፍ ያስፈልጋል። እንግዲህ በቀጣይ አመታት ይህንን ተቋም ምን ደረጃ ላይ የማሳደግ ፍላጎት እና ህልሙን ያላችሁ አሁን ያለው ሁኔታ ተለውጦ እንደ ልብ መንቀሳቀስ በምንችልበት ሰዓት ሰፋፊ ስራዎችን አብረን ከህብረተሰብ ጋር ከወጣቶች ጋር በጋራ የምንሰራቸው ስራዎች ይኖራሉ። በተለይ የኮንሰርቬሽን ኢዱኬሽን ወይም የትምህርት ይሄ ጥበቃ የአካባቢ ጥበቃ ትምህርትን በተመለከተ ህጻናት ላይ ጀምሮ ትምህርት ቤቶች ላይ እዚህ አዲስ አበባም ይሁን ሌሎች ክፍለ ሀገር ላይ የሚገኙ በፓርክ ዙሪያ በጥበቃ ቦታ ዙሪያ የሚገኙ ትምህርት ቤቶችን በሙሉ ማድረስ እንፈልጋለን። ከአዲስ አበባ የሚገኙ ወጣቶችን ወደ ኦሞ ብሔራዊ ፓርክ፣ ወደ ነጭ ሳር፣ ወደ አፋር፣ ወደ ተለያዩ ቦታዎች ይዘን በምንሄድበት ሰዓት አንደኛም የባህል ትውውቅም እያደረገ ነው። ስለዚህ በተለይ ወጣት ኢትዮጵያውያን በስፋት ተፈጥሮ ሀብታቸውን ካልቸርን የሚያውቁበት አይነት ሰፊ ዝግጅት አድርገን ጉዞ በጋራ እናደርጋለን። መወር ሀገራቸውን እንዲያውቁ የቤተሰቡንም ያኗናል ሁኔታ እንዲረዱት የሚያስችል አይነት ስራዎችን እንሰራለን። ከዛ በተጨማሪ አንዳንድ የኢቨንቶችን ለማዘጋጀት ጥበቃ ቦታዎችን በተመለከተ የዱር በተመለከተ ትላልቅ ኢቨንቶችን እናዘጋጃለን። አዲስ አበባም በሌሎች የክልል ከተሞችም እነሱ እናደርጋለን። የማማከር አገልግሎትም እሱም በስፋት እንቀጥልበታለን። በተለይ የተለያዩ አይነት የልማት ስራዎች ሲከናወኑ አካባቢን ላይ ጉዳት የማያደርሱ ህብረተሰቡንም ተጠቃሚ በሚያደርግ መልኩ መሆን ስላለባቸው እሱንም አገልግሎት በሰፊው እንሰጣለን ብለን እናስባለን። ዜና ቪኦኤ ከአሜሪካ ድምፅ ይቀጥላል። አብራችሁን ስሉ ናችሁም እናመሰግናለን። በአሳለፍነው ነሐሴ መጨረሻ ላይ የናይጄሪያ ጠቅላይ ፍርድ ቤት ሴቶች፣ ህፃናት የአባቶቻቸውን ሀብትና ንብረት መውረስ እንዲችሉ ያሳለፈው ውሳኔ በናይጄሪያ የኖረውንና ወንዶች ብቻ የወራሽነት መብት እንዲኖራቸው የሚደግፈውን ባህል የሚለውጥ ነው። ውሳኔውን የመብት ተከራካሪዎች የጾታ እኩልነትን የሚያረጋግጥ ነው በማለት ሌሎች ተቺዎች ደግሞ የሀገሪቱን የኖረ ባህል የሚሸረሽር ሲሉም ተቃውሞታል። ቲሞቲ ኦቢዙ ከናይጄሪያ አቡጃ ከተማ የላከውን ዘገባ ስመኝሽ ቆይታ አሰማናለች። በደቡብ ናይጄሪያ ነዋሪ የሆነችው የአኒ እናት አባቷ ካሉት ሶስት ሚስቶች ውስጥ ሁለተኛ ናት። የቤተሰባቸውን ሀብት ለመውረስ መብት የነበረው ብቸኛ ወንድሟ ደግሞ ዓመቱ መጀመሪያ ላይ በሞት ተለይቷል። በመሆኑም ህዳር ወር ላይ የቤተሰብ ሀብት ክፍፍል ሲደረግ ሎግቦ በተሰኘው ሴቶችን ሀብት መውረስ እንዳይችሉ በሚከለክለው የናይጄሪያ ባህል መሰረት እሷና እናቷ እንዲገለሉ ተደረጉ። ባቄላዎችን ወደ ገበያ ወስዳ በመሸጥ ኑሮን ለማሸነፍ ጥረት እያደረገችው ያለችው አኒ ህይወትን እንደገና ለመጀመር እየተፍጨረጨርን ነው ትላለች። ሁላችንም ሰዎች እንደሆንን አምናለሁ። ለወንዶች የሚሰጠው ሁሉ ለሴቶችም መሰጠት አለበት። እኩል ነን፣ ግን እንዴት እንደሚያስቡ አላውቅም። ምንም አይገባኝም። ዘመናትን ያስቆጠረውና ሴቶች ሃብት መውረስ እንዳይችሉ የሚከለክለው የናይጄሪያ ባህል የመነጨው ህጻናት ሴቶች አንድ ቀን አግብተው ከባሎቻቸው ቤተሰቦች ጋር ይሄዳሉ ከሚል አስተሳሰብ ነው። በዚህም ምክንያት ለዓመታት እንደ አኒ ያሉ ብዙ ሴቶች የቤተሰቦቻቸውን ገንዘብና ንብረት ሲከለከሉ ኖረዋል። ባለፈው ወር ግን የናይጄሪያ ጠቅላይ ፍርድ ቤት ባሳለፈው አዲስ ምዕራፍ የሚከፍት ውሳኔ ወገንተኛና የሀገሪቱን ህገ መንግስት የሚጻረር ነው ያለውን ባህል ሽሯል። ውሳኔውን እንደ ሶሎሞን ቡቺ ያሉ የጾታ እኩልነት ተከራካሪዎች እያከበሩት ይገኛሉ። ሁልጊዜም ባህልን በገሃዱ ዓለም ካለው ተጨባጭ ሁኔታ ከፍትሃዊነት እኩልነትና ትክክለኝነት አንጻር መመዘን ይገባል። አግባብ አለው፣ ትክክለኛና ሁሉንም በእኩልነት የሚያይ ነው። የሰውን ክብር የሚያጎድፍ ከሆነ ባህል ብለን ልንጠራው አንፈልግም፣ አንቀበለው። እንደ ኤልቹኮ እና ቺክሮዲ ያሉ የአቡጃ ነዋሪዎች ደግሞ ባህላዊ መንገድ እስከ ዛሬ ህብረተሰቡን ሲያገለግል ኑሯል፣ በማለት ውሳኔውን ተቃውመዋል። ሀብትና ንብረት መከፋፈል ያለበት በወንዶች መካከል ነው። ምክንያቱም አባቶቻችን ለዘመናት ያደረጉት ያንኑ ነው። እስከ ዛሬም በደንብ ሲሰራ ነበር። ሴቶቻችንም በዚህ ቅር የተሰኙ አይመስለኝም። ለሴቶች ማሰብና የሚገባቸውን መስጠት ለወንዶች የተተወ ስራ ነው። በአቡጃ የሚገኙ የኢግቦ ባህላዊ መሪዎች መማክርት ጉባኤ ሊቀመንበር የሆኑት ኢዜውዶ ኤገንቲ ግን በሌሎች የናይጄሪያ ክፍለ ግዛት የሚገኙ አስተዳዳሪዎችም የጠቅላይ ፍርድ ቤቱን ውሳኔ እንዲደግፉ ጥሪ እያቀረቡ ነው። ጠቅላይ ፍርድ ቤቱ የመጨረሻውን ውሳኔ ሰጥቷል። እኔ እናንተ ደግሞ በምድሩ ሕግ ልንገዛ ግድ ነው። የቀሩት በሰሜንና በደቡብ ያሉት የኢግቦ ግዛቶች ናቸው። እኛ እየተገበር ነው ያለውን ነገር እነሱ ገና እያደረጉት አይደለም። ብዙዎች ይህን የጠቅላይ ፍርድ ቤት ውሳኔ በተግባር ላይ ለማዋል አስቸጋሪ ነው ብለው ቢገምቱም፣ የጾታ እኩልነት መብት ተከራካሪዎች ግን ሂደቱን በቅርበት እንደሚከታተሉት ተናግረዋል። ምሽት። ደስ ብሎናል። ኤልያስ አስማረ የመሰናዶ አቀናባሪ፣ ትዝታ በላቸው የመርሃ ግብሩ አርታ ኢናት፣ እኔ ሀብታ ሙዚይም ደግሞ መሰናዶውን እየመራው አበሬያችሁ አምሽቻለሁ። የነገ ሰው ይበለን። መልካም ምሽት።